የዛሬው መልእክታችን ያው የያዕቆብን መልእክት እየተመለከትን ነው። የእግዚአብሔርን የእግዚአብሔር ባህሪና ስጦታ በሚል ርዕስ የተዘጋጀ ነው። ከቁጥር 16 እስከ 21 ያለውን ክፍል ነው የምንመለከተው። ባለፉት ሳምንታት እንዳያችሁት የያዕቆብ አምላክ የያዕቆብ መልእክት በጣም የአስደናቂ መልእክት ነው። ክርስቲያኖች በዚህ በስደት ዓለም በመጥፎ ዓለም ውስጥ ምን አይነት ስነ ምግባር ይዘው ነው መመላለስ ያለባቸው በግላቸው፣ በቤታቸው፣ በማህበረሰባቸው የሚለውን ነገር በትክክል እንድናውቅ የሚረዳ በተለይ በዚህ ዘመን አስፈላጊ መጽሐፍ ነው እና ባለፉት ጊዜያት እንግዲህ ስለ እምነት መፈተን ቀጥሎ የእምነት መፈተንን በደንብ ለመቋቋም ስለሚያስፈልግ ጥበብ ከዛ ቀጥሎ በቤተ ክርስቲያን መካከል የተዋረደ እና ባለጠጋ ወንድሞችን ምን አይነት አመለካከት መያዝ እንዳለባቸው ተናግረው ባለፈው ሳምንት ስለ ፈተና በምኞት እንዴት ኃጢአትን ጸንሳ ኃጢአት ደግሞ እንዴት ሞትን ፀንሳ እንደምትወልድ እና ምኞት በጣም አደገኛ ነገር እንደሆነ ሲያሳየን ነበር እና ይሄ በጣም አስፈላጊ ነው። ከዛ ቀጥሎ አሁን የሚናገረው ቁጥር 16 ላይ እንደ መግቢያዬ የምጠቀምበት የተወደዳችሁ ወንድሞቼ ሆይ ብሎ ክርስቲያኖች በሙሉ ወንድሞች ናቸው። ይሄ ወንድሞቼ የሚለው ቃል ጀነሪክ ቃል ነው። እህቶችንም ወንድሞችንም ማንኛውንም አማኝ የሚያጠቃልል ነው። ስለዚህ የተወደዳችሁ ወንድሞች ሆይ ብሎ አትሳቱ፣ እንዳትሳሳቱ ነው ሀሳቡ። ከዚህ በላይ ያለውን ባለፈው ሳምንት የተነጋገርነውን ነገር ጠቀስ የማድረግ ሀሳብ አለበት። ምክንያቱም ፈተናን በተመለከተ በተለይ ቴምፕቴሽን የሚለውን ሁለት አይነት አመለካከቶች እንዳሉ ፍልስፍናዎችም እንደሆኑ ስናገር ነበር። አንደኛው እግዚአብሔር ነው የፈተና ምንጭ የሚል ፍልስፍና አለ እና ያዕቆብ አድሬስ የሚያደርገው ኖ እግዚአብሔር አይደለም የፈተና ምንጩ፣ ራሳችን ነን። አዳምና ህዋን ሰይጣን ቢያነሳሳቸውም እንኳን በሰይጣን ላይ ማላከክ የለባቸውም ራሳቸው ናቸው። ህዋን ናት የተፈተነችው። ስለዚህ ምኞት ነው የፈተናው ምንጩ ብሎ አሁንም ያንን አጠቃላይ እውነታ እንድንረዳ እና ከዛ እውነት እንዳንሳሳት ነው የሚናገረው እና የተወደዳችሁ ወንድሞቼ ሆይ አትሳቱ መሳሳት የለባችሁም። እና እውነቱን በትክክል ተረታችሁ በእውነቱ መቆም እና በእውነቱ መሰረት መኖር አለባችሁ የሚል ሀሳብ ነው ስለ እግዚአብሔር ስለ ስራው፣ ስለ እቅዱ፣ ስለ ራሳችሁ፣ ስለ ሰዎች በሰው አመለካከት መመራት የለባችሁም። በእግዚአብሔር ቃል ላይ በተገለጠው እውነት መሰረት ነው መኖር ያለባችሁ የሚል ነገር ነው የሚናገረው። እና ታዲያ እነዚህ ይህንን አትሳቱ ካለ በኋላ የእግዚአብሔር ስጦታ ምንድን ነው? የእግዚአብሔር ስጦታ በምን መልክ ነው የተገለጠው? የእግዚአብሔር ስጦታ በተመለከተ እኛ ደግሞ ምን ማድረግ አለብን የሚለውን ከዛ ቀጥሎ ሲናገር ታያላችሁ። እና ይህንን ነው የእግዚአብሔር ስጦታ፣ የእግዚአብሔር ባህሪና ስጦታ የሚል ርዕስ የሰጠውት። እና የመጀመሪያው ታዲያ የእግዚአብሔር ስጦታዎች ምን ምንድን ናቸው የሚለውን እንድናውቅ ያስፈልጋልና ቁጥር 17 ላይ ምን ይላል በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው። ይቀጥላል ሀሳቡ መለወጥም በሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በሱ ዘንድ ከሌለ፣ ከብርሃናት አባት ይወርዳሉ ብሎ ይናገራል እና በጣም አስደናቂ ጥቅስ ነው። ትንሽ የትርጉም ችግር አለበት። በኋላ የትርጉሙን ማስተካከያ እነግራችኋለሁ። ምንድ ነው ያዕቆብ የሚለው? እግዚአብሔር ስጦታ የሚሰጥ አምላክ ነው እና የእግዚአብሔር ስጦታዎች ደግሞ በጣም የሚገርሙ እና በሁለት ቋንቋ በሁለት ቃላት የተገለጡ ናቸው። የመጀመሪያው በጎ ነው የእግዚአብሔር ስጦታ። ሁለተኛው ደግሞ ፍጹም በረከት ያለበት ነው የእግዚአብሔር ስጦታ ብሎ ነው የሚናገረው። እና እነዚህ ሁለቱም ቃላት አስደናቂ ናቸው። ጥንድ የሆኑ ሁለት መልክ ያላቸው የአንድ ነገር ገላጮች ናቸው። ያ አንድ ነገር ማን ነው? የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ በጎ ነው። የመጀመሪያውን እኔው በጎ የሚለውን የእንግሊዝኛው ቃል የግሪኩም ቃል የሚለው ጉድ ነው የሚለው ጉድ ማለት ጥሩ ማለት ነው፣ በመልካም ማለት ነው። መልካም ነው የእግዚአብሔር ስጦታ ማለት የማይጎረብጥ የማያስቸግር ጥያቄ የማይፈጥር ነው። የእግዚአብሔር ስጦታ ለሁኔታችን ሁሉ ላለንበት ሁኔታ የእግዚአብሔር ስጦታ ከእግዚአብሔር የመጣ ነገር በሙሉ ተስማሚ ነው። አንዳንድ ነገሮችን ማሰብ እንችላለን። ይህንን የእግዚአብሔርን ስጦታ ስንመለከት የእግዚአብሔር ስጦታ በእርግጥ ብዙ ነው። እኔ በአንድ መጽሐፍ ላይ ጽፌ ነበር ድሮ እና በዛ መጽሐፍ ላይ እግዚአብሔር የሚባለው አምላክ በላቲን ቋንቋ ሁለት ባህሪዎች አሉት አድ ኢንትራ እና አድ ኤክስትራ የሚል እና ይሄ አድ ኢንትራ የሚባለው እግዚአብሔር በውስጡ በራሱ የሚለውን ነገር የሚገልጥ ነው። እግዚአብሔር በውስጡ በራሱ የተትረፈረፈ አምላክ ነው። ከእኛ ምንም የሚፈልገው ተጨማሪ ነገር የለም። እኛ ከእግዚአብሔር የምንፈልጋቸው ብዙ ነገሮች አሉ። በጣም ብዙ ነገሮች፣ በየዕለቱ ለመኖር የእግዚአብሔር እርዳታ ያስፈልገናል። የእግዚአብሔር ስጦታ ያስፈልገናል። ያለ እግዚአብሔር ስጦታ እኛ ምንም ነን። ስለዚህ እግዚአብሔር የሚሰጠን እሱን የሆነ ክብር እንድንጨምርለት ወይም ደግሞ ብዙ ነገር መስጠት እንዲችል ማጨብጨብ ማጨብጨባችን አይደለም። እግዚአብሔር የተረፈው ነው። በማጨብጨብ የሚነሳሳ አምላክ አይደለም። አንዳንዶች እንደዛ አድርገው ያስባሉ እግዚአብሔርን የእግዚአብሔር ስጦታ ብዙ ነው። ሕይወት የእግዚአብሔር ስጦታ ነው። አሁን እኛ የምንኖረው ሕይወት የእግዚአብሔር ስጦታ ነው። አካላችን፣ እድገታችን የእግዚአብሔር ስጦታ ነው። አይምሯችን ይሄ የመናገር ችሎታችን የእግዚአብሔር ስጦታ ነው። የኛ የሆነ ምንም ነገር የለም። በዚህ በቴዎሎጂ ዓለም ምን ተብሎ ይባላል? እኛ የእግዚአብሔር ባለ እዳዎች ነን። እዳ አለብን። ሁሉ ነገር ከእግዚአብሔር ነው የመጣው። የኛ የሆነ ነገር ምንም ነገር የለም። ነፍሳችን ራሱ የእግዚአብሔር ነው። ከእግዚአብሔር ነው የመጣው። ስለዚህ አሁን ያዕቆብ ይሄንን ሲናገር በጎ ስጦታ መልካም የተባለው ይሄ ያለን ሁሉ ስጦታ ከማን የመጣ ነው? ከእግዚአብሔር የመጣ ነው። ደግሞ መልካም ነው። በስጦታው እግዚአብሔር መልካም ነው። ምናልባት ዘፍጥረት ምራፍ አንድን ማሰብ ይገባል። ይህን ስናስብ እግዚአብሔር ሰማይና ምድርን በቃሉ ፈጠረ እና በእያንዳንዱ ቀን በየ 24 ሰዓቱ መጨረሻ ላይ እግዚአብሔር ስራውን ይገመግምና ይህንን ቃል ነው የተጠቀመበት በጣም መልካም ነው በጣም መልካም ነው። ሰውንም ፈጥሮ እግዚአብሔር እጅግ በጣም መልካም ነው ብሎ ነው የተናገረው እና እግዚአብሔር የፍጥረቱ ሁሉ ምንጭ የሆነው እግዚአብሔር የፈጠረው ነገር የሰራው ነገር በሙሉ መልካም ነው። ስለዚህ እግዚአብሔር መልካም ስጦታ እንዳለው ይሄ መልካም ስጦታ ከበረከትም ጋር አብሮ የሚያዝ ነው። አሁን ያዕቆብ ሲናገር ስትመለከቱ ይሄንም ማስተዋል ትችላላችሁ። ምንድን ያለው በጎ ስጦታ ሁሉ አለና ፍጹምም በረከት ሁሉ ብሎ ነው የሚናገረው እና እግዚአብሔር ከስጦታው ባሻገር በረከትም አለው። ይሄ በረከቱ ከስጦታው ጋር አብረው የተቀናጀ እና እኛ እንድንደሰት፣ ሰላም እንዲኖረን፣ እረፍት እንዲኖረን፣ እርካታ እንዲኖረን፣ ኢቭን በኃጢአተኛ ህይወታችን የእግዚአብሔር በረከት ፍጹም ነው ማለት እንከን የለውም። የእግዚአብሔር ስጦታ መንፈሳዊ ስጦታን እግዚአብሔር ሲሰጠን እንከን የለሽ አድርጎ ነው የሰጠን። ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ ከቅድስት ድንግል ማርያም ተወልዶ እንደኛ በምድር ተመላልሶ አንድም ቀን ኃጢአት ሳያደርግ በቀራኒው መስቀል ላይ ለእኛ ዋጋ ከፈለ። አንዲት እንከን የላትም። ያቺ ጌታ ኢየሱስ የሰራ ስራ ፍጹም ነው። የተቀበለው ሁሉ መቶ በመቶ እንዲድን ተደርጎ ነው የተሰራው። የዕብራውያን ምዕራፍ 7 ቁጥር 25 ላይ ብትመለከቱ ምን የሚል ቃል አለ? ቁጥር ዕብራውያን ምዕራፍ 7 25 26 ምን ይላል? በምድር ላይ ካህናት የሆኑት በእስራኤል በብሉይ ኪዳን ጊዜ በጣም ብዙ ናቸው ይላል። ለምን ብዙ ካህናት ነበሩ የሚለውን ጥያቄ በሀሳቢነት ይዞ እነሱ ብዙ የነበሩት ሞት ስለከለከላቸው ነው ይላል። ሰዎች ይሞታሉ። ስለዚህ አንድ ካህን ለዘላለም ሊኖር አይችልም። አንዱ ይሞታል፣ ሌላው ይተካል። እንደዛ እያለ ነው የመጣው። ግን ይሄኛው ሞት ስለማይዘው የዘላለም ካህን ነው ይልና ጌታ ኢየሱስን ምን ይላል ቀጥሎ? ቁጥር 27 ላይ በሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ማለት ፍጹም ማዳን የሚሰጥ ደግሞም ፍጹም ማዳን እንደ በረከት በሰው ህይወት የሚያፈስ አምላክ እና ጌታ ነው ያለን። እና ይህንን አምላክ ሳትስቱ ሌላ ምንም ተጨማሪ ነገር ሳታንጠለጥሉበት በዚህ አምላክ ላይ ብቻ እምነታችሁን ጣሉ የሚል ሀሳብ ነው። የእግዚአብሔር ስጦታ መልካም ነው። የእግዚአብሔር ስጦታ ፍጹም በረከት ያለበት ነው። እንከን የለሽ ነው ለሚታመኑበት ሁሉ። ሰዎች የእግዚአብሔርን ስጦታ የሚጠራጠሩትና የእግዚአብሔር ስጦታ ሊሆን ይችላል፣ ሊሆን አይችልም ምናምን የሚሉት በምን ምክንያት መሰላችሁ? በአለማመን ምክንያት ነው። እውነተኛ እምነት ቢኖረን የእግዚአብሔር ስጦታ ፍጹም ደግሞም በጎ ነው። ይህንን ማሰብ በጣም መልካም ነው ግን አሁን እኔ የእግዚአብሔር ስጦታ የእግዚአብሔር ስጦታ እያልኩ ነው የተናገርኩት። ምክንያቴ ምንድን ነው? ከዚህ ቀጥሎ ያሉት ሶስት ዋና ዋና የስጦታዎቹና የበረከቱ ምንጮች ናቸው። አሁን ተመልከቱ እንደገና ቁጥር 17 ላንብበው። ምን አለ? በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው። አንደኛ ምንጫቸው ከየት ነው? ከላይ ነው። ከምድር አይደለም። ከፕሬዚዳንት ትራምፕ ወይም ከሰዎች አይደለም ከላይ ነው። ከፓስተር አይለ ልዑል ከነቢይ ወይም ከሐዋርያ ከሌ አይደለም። በጎ ስጦታና ፍጹም በረከት ከማን ነው? ከላይ ነው። እላይ ያለው ማን ነው? እግዚአብሔር ነው። ይሄ በደንብ እንዲገባን ነው የሚፈልገው። እና ቀጥሎ የትርጉም ችግር አለበት ያልኳችሁ መለወጥ በሱ ዘንድ ከሌለ በመዞር የተደረገ ጥላ በሱ ዘንድ ከሌለ ከብርሃን አባት ከብርሃናት አባት ነው የሚወርዱት፣ ወራጆች ናቸው ከላይ እና ይሄ ሁለተኛው ምንጩ ይሄ ከላይ ነው ራሱ ከእግዚአብሔር ነው ሁለተኛ ደግሞ ይሄ እግዚአብሔር ከላይ የሆነው እግዚአብሔር የሚለዋወጥ አይደለም ሀሳቡ እንደዛ ነው እኔ የዚህ አዲሱን ትርጉም ቃል እንዳለ ላንብብላችሁ ምንድን ነው የሚለው መልካም ስጦታ ሁሉና እያንዳንዱ ፍጹም ስጦታ ከላይ ነው ሁለት ጊዜ ነው የተደገመው ስጦታው ከላይ ነው ይልና ከእግዚአብሔር ከብርሃናት አባትም ይወርዳሉ ብሎ ቅደም ተከተሉ እንደዚህ ነው በግሪኩ ላይ። ከዛ በሱም ዘንድ መለዋወጥ ወይም የመዞር ጥላ የለበትም። እሱ እግዚአብሔር የሚባለው አምላክ የሚለዋወጥ አይደለም። ሰው ይለዋወጣል። ዛሬ ፊቱ ፈገግ ብሎ ስታዩት ነገ ኮስተር ሌል ይችላል። ሰው አይደል? ዛሬ ደስ ብሎት ነገ ይከፋዋል። ሰው ዛሬ ጥሩ አነጋግሯችሁ ነገ መጥፎ ነገር ሊናገር ይችላል። ሰው እግዚአብሔር እንደዛ አይደለም፣ አይለዋወጥም። ይሄ ከብሉይ ኪዳን ሐሳብ ጋር እየተያዘ ነው። ምናልባት ከዚህ በፊት ተናገረበት እንደሆነ አላቅም። ትንቢተ ሚልኪያስ ምዕራፍ ሶስት ላይ እግዚአብሔር ራሱ እንደዚህ ብሏል፣ እኔ እግዚአብሔር አልለወጥም ስለዚህ እናንተ የእስራኤል ልጆች ሆይ የጠፋችሁ አይደላችሁም ብሎ ተናግሯል። እኔ እግዚአብሔር አልለወጥም። የማይለወጥ አምላክ ነው። ይሄ ስጦታ ሰጪ እግዚአብሔር ፊታችን በኮስተር ባለና ወይ ደስ ባለው ቁጥር ወይ ደግሞ በተሳካልንና ባልተሳካልን ቁጥር የሚለዋወጥ አይደለም። ሁልጊዜ የሚሰጥ ነው እግዚአብሔር። ቸርነቱ ስጦታው የማይለዋወጥ ነው። ምረቱ ራሱ የማይለወጥ ነው። ይህንን ማወቅ በጣም ጥሩ ነው። የኔና የእናንተ እግዚአብሔር እንደ አህዛብ ጣዖታት አይደለም፣ አይለዋወጥ። በእርግጥ እነሱ አማልክት አይደሉም፣ እውነተኛ አማልክት አይደሉም፣ የውሸት አማልክት ናቸው። ግን ሰዎች ሁልጊዜ እንደሚለዋወጡ ይናገራሉ። የእኛ ግን አይለወጥም። እግዚአብሔር የማይለወጥ አምላክ መሆኑን መረዳት በጣም ጥሩ ነው ስለዚህ ይሄ የሚመጣው ስጦታ ከእግዚአብሔር የሚመጣው ስጦታ እና ፍጹሙ በረከት እያንዳንዷ ፍጹም በረከት ከእግዚአብሔር የምትመጣው ከላይ ነው ደግሞም ከማይለወጠው እግዚአብሔር ነው ሶስተኛ ምንድን ነው የሚለው ከብርሃናት አባት ነው ብሎ ደግሞ ይናገራል ይሄ እግዚአብሔር በተለየ መልኩ ይህ በሰማይና በሰማይ ያሉትን ብርሃናት በሙሉ የፈጠረና የሰራ ነው። እራሱ ብርሃን ነው። አንደኛ ዮሐንስ ላይ ብታነቡ ምን የሚል ቃል ታገኛላችሁ? እግዚአብሔር ብርሃን ነው፣ በሱ ዘንድ ጨለማ ከቶ የለም የሚል ቃል በእግዚአብሔር ቃል ላይ ተገልጧል። ስለዚህ እግዚአብሔር ብርሃን ነው። ብርሃኖችን ሁሉ የፈጠረ እግዚአብሔር ነው። ይሄ እዚህ ጋር አንድ ነገር ልጠቁማችሁ ብችል ጥሩ ነው። የዘፍጥረት ምዕራፍ አንድን ስታነቡ ዘፍጥረት ምዕራፍ አንድን ስታነቡ እግዚአብሔር እነዚህ በሰማይ ያሉትን ከዋክብት ከመፍጠሩ በፊት ብርሃን ታያላችሁ። ብርሃን አለ እና ያ ብርሃን ያልተፈጠረ ብርሃን ነው። አሁን ያሉት ብርሃናት በሙሉ የተፈጠሩ ብርሃናት ናቸው። ያ ያልተፈጠረው ብርሃን የእግዚአብሔር የራሱ ብርሃን ነው። እግዚአብሔር ብርሃን ነው፣ ብርሃንን የሚሰጥ አምላክ ነው። እና በጣም አስደናቂ እውነቶች አሉ መጽሐፍ ቅዱስ ላይ። ስለዚህ ይሄ የብርሃናት አባት፣ ብርሃኖችን ሁሉ የሰራ ሰውን ማብራት የሚችል የሰውን ጨለማ መግፈፍ ማራቅ የሚችል አምላክ ነው። የስጦታው ምንጭ ስለዚህ በጎ ስጦታ ፍጹም በረከት ከዚህ በሶስት መንገድ ከተገለጠው ከእግዚአብሔር የሚመጡ ናቸው እና ይህንን መረዳትና ማወቅ ሁልጊዜ ወደ እግዚአብሔር እንድንሮጥ፣ ለስጦታዎች ወደ እግዚአብሔር እንድንመጣ፣ ከሰው ሳይሆን ከእግዚአብሔር እንድንጠይቅ፣ ከእግዚአብሔር እንድንፈልግ የሚያደርግ አስደናቂ አስደናቂ እውነት ነው። በሁለተኛ ደረጃ የምናገርበት የመልእክቴ ሁለተኛው ነጥብ የስጦታዎቹ ዓላማ ምንድን ነው? እግዚአብሔር ስጦታን ይሰጣል። ግን አላማው ምንድን ነው? ዝም ብሎ ለማስደነቅ ነው? ለማስጨብጨብ ነው? ለማስጮህ ነው? ምንድን ነው አላማው? የእግዚአብሔር ስጦታ አላማ የሚገርም ሶስት ነገሮችን አሁንም በዚህ በቁጥር 18 ላይ እንመለከታለን። ምን ይላል መሰላችሁ? ቁጥር 18 ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ብሎ ይናገራል። ይሄ ስጦታ የሚሰጠው አምላክ ሦስት ነገሮች እንደ ዓላማ ይዞ ነው ስጦታን ወደኛ የሚያመጣው። የመጀመሪያው ከመጨረሻው እዚ አማርኛ ላይ ካለው ከመጨረሻው ቃል ነው የምጀምረው። የመጀመሪያው ነገር አስቦ ወለደን የሚለውን ማሰብ ጥሩ ነው። እግዚአብሔር እኛን በክርስቶስ ኢየሱስ በኩል እንደገና ሊወልደን እቅድ ይዞ እንደገና እንድንወለድ አድርጓል። ማለት ይሄ ዳግም መወለድ የምንለው ነገር ነው። በኃጢአትና በበደላችን እኛ ከሰዎች ስንወለድ የተረገምን ሆነን የተወለድነው እግዚአብሔር መንግሥት ውስጥ መግባት የሚያስችለን የሚያበቃን ምንም ነገር የሌለን ሰዎች ነን። ስለዚህ እግዚአብሔር በዘላለማዊ ጥበቡና በዘላለማዊ መለኮታዊ ሀሳቡና እቅዱ ሰዎችን ዳግም በመውለድ ወደ ራሱ ለማምጣት አቀደ። ስለዚህ ምንድን ነው የሚለው፣ ያዕቆብ የታሰበበት ነገር ነው። የእኛ መወለድ፣ የእያንዳንዳችን ዳግም መወለድ የእግዚአብሔር አስቦ ወደኛ ያመጣው ነገር ነው። በሌላ ሃይማኖቶች ውስጥ እንደዚህ አይነት ጽንሰ ሀሳብ የለም። ይገርማቸዋል። አሁን ሌሎች ሃይማኖቶችን መጥቀስ ትችላላችሁ። ለምሳሌ እስልምና፣ ቡዲዝም፣ ሂንዱይዝም፣ ሽንቶይዝም፣ ማአት ማአት ኢቭን በኦርቶዶክስና በካቶሊክ እንኳን ዳግም መወለድ የሚባል ነገር የለም፣ አይታወቅም። ክርስትናም ሴክት ውስጥ ነው የምላችሁ። መጽሐፍ ቅዱሳችንና እውነተኛው መጽሐፍ ቅዱሳዊ ክርስትና ግን እኛ ከእግዚአብሔር ጋር መታረቅ የቻልነው ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ እሱም በማመንና በመቀበል በታሰበበት በታቀደበት የእግዚአብሔር ስራ ዳግም እንድንወለድ ነው። ስለዚህ ዳግመኛ ተወልደናል። ስጦታው የመጣበት ዓላማ በጎ ስጦታ፣ መልካምና ፍጹም የሆነው ስጦታ ከብርሃናት አባት ከዚህ ከእግዚአብሔር ከላይ የመጣበት ምክንያት እኛ እንድንወለድ ነው። ዳግም እንድንወለድ ነው። ዳግም መወለድ ማለት እግዚአብሔር መንግስት ውስጥ የመግባት መብትና አስደናቂ ክብር ውስጥ መሆን ማለት ነው። ይሄንን ነው እግዚአብሔር ለኛ የሰጠን። ግን እግዚአብሔር ዳግመኛ እኛ እንድንወለድ ሲያደርግ የተጠቀመበት መሳሪያ ምንድን ነው? የተጠቀመበት ዘዴ አሁን ይህንን በደንብ ነው ያዕቆብ እዚህ ጋር ያስቀመጠው እና ተመልከቱ፣ ቁጥር 18 ስታነቡ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል ነው አስበው የወለደ ስለዚህ የተወለድንበት መንገዱ ወይም በእንግሊዝኛ ሚንስ የሚሉት የተወለድንበት መንገዱ መወለጃችን፣ ነገሩ የሆነው በእግዚአብሔር ቃል ነው። በውሸት ማታለል ወይም በሳይኮሎጂ በስነ ልቦና አሰራር አይደለም። አንዳንድ ሰዎች በስነ ልቦናዊ አቀራረብ ሳያምኑ እንደ አማኞች ሊቆጠሩ ይችሉ ይሆናል መጽሐፍ ቅዱስ ግን እኛ የተወለድ ነው በእውነት ቃል ነው። ቃሉ የእውነት ቃል ነው፣ ውሸት የሌለበት ማስመሰል የሌለበት ማታለል ማጭበርበር የሌለበት የእውነት ቃል ነው። ይህንን ሀሳብ ጴጥሮስ ራሱ በአንደኛ ጴጥሮስ ላይ ምዕራፍ 2 ቁጥር 23 ላይ እዚ ጋ ደጽፌዋለሁ ምን ብሎ ተናግሯል? ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው። አያችሁ ዳግመኛ የተወለዳችሁት በእግዚአብሔር ቃል፣ ይሄ የእግዚአብሔር ቃል ራሱ የማይጠፋ ነው። ደግሞም በእግዚአብሔር ቃል አማካኝነት ከእግዚአብሔር ነው የተወለዳችሁት ነው የሚለው። ስለዚህ ይሄ በእውነት ቃል አስቦ የወለደን የመውለጃው ሚንሱ የእውነት ቃል ነው። አንዳንድ ሰዎች በዚህ ባለንበት ዘመን ሰዎችን ወደ ክርስትና ለማምጣት ብዙ የሙዚቃ መሳሪያ እዚህ ጋር ደርድረን የዓለም ሙዚቃና በጣም ከፍ ያለ ላውድ ነገር ማድረግ አለብን ብለው ያስባሉ ሰው ለመሳብ። ያ መጽሐፍ ቅዱሳዊ አይደለም። ሰዎች ዳግመኛ መወለድን የሚያገኙት በእውነት ቃል በመወለድ ነው። ይሄ የእውነት ቃል በግልጽ ያለምንም ማመቻመች ያለምንም መሳሪያ መሰበክ አለበት ለማንም ሰው ይሄንን ነው የእግዚአብሔር ቃል የሚናገረው። እና ሰዎች የዳኑት ድሮ በእውነት ቃል ነው፣ አሁንም በእውነት ቃል ነው። የእግዚአብሔር የማዳን ዓላማ የማዳኛ መንገድ አልተለወጥም፣ የሚለወጥም አይደለም። ስለዚህ የእግዚአብሔር ቃል የእውነት ቃል ነው። የእውነት ቃል ስለሆነ ኃጢአተኛውን ምን ይላል? ኃጢአተኛውን ምን ይላል? በምንም ምክንያት ሳይዋሽ አንተ ኃጢአተኛ ነህ። ለመዳን ከፈለግ ንስሐ መግባት አለብህ ክርስቶስን ማመን አለብህ ነው የሚለው። አለቀ። ይሄ የእውነት ቃል ነው ለአንተ፣ ኃጢአተኛ ነህ። አሁን አንዳንድ ቸርቾች አሉ እዚህ አገር። ከዚህ በፊት ሰውየው ሞቷል፣ አሁን ግን በጣም ብዙ ተከታዮች አሉት። የሆነ ሹነር የሚባል ሰው ነው። እና ሰዎችን ቤተ ክርስቲያን ሲመጡ ስለ ኃጢአት እንዳትናገሩ ይላል። ኃጢአት መነገር የለበትም እና መጽሐፍ ቅዱስ ግን ሰው ኃጢአተኛ ነው ሰው ራሱን ማዳን አይችልም። ሰው መዳን ያለበት በእግዚአብሔር ቃል በእውነት ቃል በኩል የእውነትን ቃል አምኖ ጌታ ኢየሱስ ክርስቶስ ይቅር እንዲለው ንስሐ በመግባት ነው። ስለዚህ የማዳን ስራ የተሰራበት መሳሪያው የእውነት ቃል ነው። ይሄ የእውነት ቃል ጌታ መንፈስ ቅዱስ ሰዎችን ልባቸውን ለመክፈት አይምሯቸውን ለመክፈት የሚጠቀምበት መሳሪያው ነው። አሁንም አንድ ጥቅስ ብነግራችሁ ጥሩ ነው። ዕብራውያን ምዕራፍ 4 ቁጥር 12ና 13 ላይ ስለ እግዚአብሔር ቃል ስለዚህ ስለ እውነት ቃል ሲናገር የእግዚአብሔር ቃል ይልና ሕያው ነው ይላል። የሚኖር ነው አንደኛ፣ ሁለተኛ የሚሰራ ነው ይላል በሰው ልብ ውስጥ ገብቶ የሰውን አእምሮ እና የሰውን አጠቃላይ ሁኔታ ለሰው አሳይቶ ሰው መለወጥና መዳን እንዳለበት የሚናገር ነው የእግዚአብሔር ቃል እና ደግሞ እንደተሳለ በሁለት በኩል እንደተሳለ ሰይፍ የሚወጋ ነው። መንፈስና ነፍስን ይለያል። አጥንትንና ቅልጥምን ይለያል። በጣም አስደናቂ ስራ የሚሰራ ነው። ለዚህ ነው እኔ አሁን ብዙ ጊዜ አንብቦ አንብቦ መጽሐፍ ቅዱስ የምለው ሰዎችን ሁሉ እንዲያነቡ የምናገረው። የሚናገር የሚሰራ አስደናቂ ቃል ነው። በዚህ ቃል ነው እግዚአብሔር ሰዎችን እንዲወለዱ ዳግም ያደረገው። ግን ዓላማው ምንድን ነው? አሁን ሶስተኛው ነጥቤ እዚህ ቁጥር 18 ላይ ዓላማውን ነው። አሁን ያዕቆብ የተናገረውን ነገር ብታስተውሉ ትደነቃላችሁ። ምንድን ነው ያለው? ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ነው የሚለው። እኛ አማኞች በየትኛውም ማንኛውም ጾታ ላይ ልንሆን እንችላለን። ሴት ወንድ፣ ወይም ደግሞ ወጣት፣ ትልቅ ሰው መሆን እንችላለን። የተማርን ያልተማርን መሆን እንችላለን። ግን እግዚአብሔር ሲወልደን አንድ ዓላማ አለው። ያ ዓላማ ምንድን ነው? በዚህ በአጠቃላይ ዩኒቨርስ ውስጥ እኛን ምን ማድረግ ነው ዓላማው? የበኩራት አይነት ማድረግ ነው ዓላማው። ማለት በጣም አስደናቂ ቃል ነው። ምን ማለት ነው መሰላችሁ? እኛ እያንዳንዳችን ሴትም ወንድም ሁላችንም እንደ መጀመሪያ ልጅ እንደ መጀመሪያ የፍጥረት የመጀመሪያ እንደሆነ ሰው ተደርገን በፍጥረተ ዓለም ውስጥ እንድንቆጠር ነው እግዚአብሔር ያደረገው። ይሄ ዓላማው ምንድን ነው? የበኩር ልጅ መጽሐፍ ቅዱስ ላይ ሲነገር ወራሽ ነው፣ የቤተሰብ ወራሽ ነው። ስለዚህ በክርስቶስ ኢየሱስ በኩል እኛ በቃሉ ሲወልደን ለፍጥረት የበኩራት አይነት አድርጎ እንደ በኩር ልጆች እንድንቆጠር አድርጎ በመንግስቱ ውስጥ ሁሉ ዓለም ሁሉ የሚደነቅብን ልዩ እድልና ልዩ ክብር ያገኘን ሰዎች ተደርገን በመቆጠር በመጨረሻ የመንግስቱ ወራሾች እንድንሆን ማድረግ ነው። ክርስትናን ሰዎች ሲያስቡ እኔ ጠዋት ለሌሎቹ የአበሻ ፕሮግራም በዙም ሰብክ ነበር። የምናገረው የእግዚአብሔርን ቃል በተመለከተ ነበረ። ሁለተኛ ጴጥሮስ ላይ እና የእግዚአብሔር ቃል ጴጥሮስ ምንድን ነው ያለው? በብልሃት የተቀናበረ ተረት አይደለም። ይሄ ተረት አይደለም። ማአት ተረት አለ በአይሁድ ውስጥ፣ ማአት ተረት አለ በግሪኮች ውስጥ፣ ማአት ተረት አለ በመጽሐፍ ቅዱሳዊ ባልሆነው ክርስትና ውስጥ እና ማአት ተረት ለአንድ ተረት ነግሪያቸው አለው። እንዳውም ምንድን ነው የነገርኳቸው? አቤልና ቃየል ቃየል አቤልን ከገደለ በኋላ ቁጭ ብሎ ወንድሜ ገድያለሁ ብ ብሎ እያዘነ ያለ አንድ ቁራ መጣ ይላል የአይሁድ ተረት እና ቁራው መጣና፣ ምን ሆነ አለ ምንድነው የምታዝነው ብሎ ሲለው ወንድሜን ገድያለሁ ምን እንደማደርገው ግራ ገባኝ ይለዋል። እና የአይሁድ የታልሙድ ጸሐፊዎች ናቸው ያንን የጻፉት፣ እነሱ ናቸው። መጽሐፍ ቅዱስ እንደዛ አይልም፣ ተረት ነው ይሄ። እና ቁራው ምን በል በል በል በል እኔ ወንድ እንደዚህ የሆነ ከኛ ከቁራዎች መካከል ሞቶ እንዴት እንደቀበርኩ ታሳያሃለሁ ብሎ መቅበር አስተማረው፣ ይላል ሌላ ሌላ የሃይማኖት መጽሐፍ ኤግዛክትሊ እንዳለ እዛ ሃይማኖት መጽሐፋቸው ላይ አስቀምጠውታል እንዳለ። ግን እነዚህ የተረት የጻፉ ሰዎች ናቸው የጻፉት። መጽሐፍ ቅዱስ ተረት አይደለም፣ ዓላማ አለው። እኔና እናንተ የበኩራት አይነት እንድንሆን ፈጥሮናል። አቅዶ ነው አስቦ ነው በቃሉ የወለደን ሲል፣ ኤግዛክትሊ እንደ ቃሉ ነው እግዚአብሔር የሚያደርገው። ስለዚህ ለእኛ ትልቅ ክብር ነው የዚህ ደረጃ ላይ መምጣት፣ ትልቅም ጥቅም ነው። ሰማይና ምድር ያልፋሉ። የምናየው ነገር ሁሉ አላፊና ጠፊ ነው። ግን በዚህ አስደናቂ ክብር ውስጥ በእግዚአብሔር እቅድ መገኘት እጅግ በጣም ጥቅም፣ እጅግ በጣም ክብር፣ እጅግ በጣም ታላቅ እውነት ነው። እግዚአብሔር ስለ ቃሉ የተመሰገነ ይሁን። ታዲያ ይህንን የተረዱ ሰዎች ምንድን ነው ማድረግ ያለባቸው? እዚህ ደረጃ ላይ እግዚአብሔር አክብሮ ያስቀመጣቸው ሰዎች ምን ይጠበቅባቸዋል? ቁጥር ሶስተኛው ነጥቤ እዚህ ላይ ነው ያለው እና ቁጥር 19ን በተመለከተ ነው እዚህ ሶስተኛው ነጥቤ ላይ የምናገረው ቁጥር 19ን ላንብብላችሁ የአማኞች ባህሪዎች የሚል ነው ከአማኞች የሚጠበቅ ባህሪ ቁጥር 19 ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ በደንብ አዳምጡኝ ለመስማት የፈጠነ ለመናገር የዘገየ ለቁጣ የዘገየ ይሁን ቁጥር 20 የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና በጣም የሚገርም ነው የእግዚአብሔር ቃል ይሄ የእግዚአብሔር ቃል ነው የእኔ ቃል አይደለም እና እዚህ ከፍተኛ ደረጃ ላይ እግዚአብሔር ያስቀመጣቸው ሰዎች በምድራዊ ባህሪያቸው በተለይ በመስማትና በንግግር ባህሪያቸው ከሰዎች ጋር በሚያደርጉት የቃላትና የንግግር ባህሪያቸው በጣም የተለየ መሆን አለባቸው፣ ይጠበቅባቸዋል። ሶስት ቁልፍ ነገሮች። አንደኛው ምንድን ነው? ለመስማት የፈጠነ መሆን ነው። መቼም ይሄ የአሁኑን ዘመን የአጠቃላይ የሰዎች በተለይ ዌስት ባለው ዓለም ውስጥ ለመስማት የፈጠነ የሚለውን ነገር ለሰዎች ብትናገሩ ሊቀበሉት የማይችሉት ነገር ነው። ሰው ሁሉ መናገር እንዳለበት ነው የሚያስበው መስማት እንዳለበት የማያስብበት ዘመን ውስጥ ነው ያለ ነው እና ግን መስማት አስፈላጊ አስደናቂ ስጦታ ነው። መስማት አሁን የእግዚአብሔር ቃል ነው ይህንን የሚለው መስማት መቻል ራሱ መባረክ ነው። መስማት መቻል መስማት የማይችሉ ሰዎች አሉ። መስማት ብቻ ሳይሆን ለመስማት እንዲያውም ምን አድርጉ ነው የሚለው ሰው ሁሉ ለመስማት የፈጠነ መሆን አለበት። ለመስማት ጆሮውን መስጠት አለበት። እኛ ባደግንበት አካባቢ የነገር ወጡ ምን ይባል ነበር? ማዳመጡ ይባል ነበር። ነገር ነገር የሚጣፍጠው በማዳመጥ ነው። ማዳመጥ በጣም አስፈላጊ ነገር ነው። በካልቸራችን እንደዛ አይነት ነገር ነው፣ ስንሰማ ያደግ ነው እና መስማት አለብን። ለመስማት ፍጠኑ ይላል የእግዚአብሔር ቃል። ካልሰማችሁ እንዴት መናገር ትችላላችሁ? ካልሰማችሁ እንዴት ማሰብ ትችላላችሁ? ካልሰማችሁ እንዴት ማመን ትችላላችሁ? መጽሐፍ ቅዱስ በጣም ግልጥ ነው። ሮሜ ምዕራፍ 10 ቁጥር 17 ላይ ብትመጡ እምነት ይልና ከምንድን ነው ይላል፣ ከመስማት ነው መስማት ደግሞ የሚመጣው ከእግዚአብሔር ቃል ነው። ከፍልስፍና አይደለም፣ ከሳይንስ አይደለም፣ ከሌላ ከሌላ ከተረት አይደለም። መስማት ከእግዚአብሔር ቃል ነው። ከእግዚአብሔር ቃል የሆነው መስማት ኃይለኛ ነው። እኛ እንድንወለድ ያደርጋል፣ መንፈስ ቅዱስ ይሰራበታል። ስለዚህ መስማት በጣም አስደናቂ ነገር ነው። ለመስማት ሁላችንም መፍጠን አለብን ብሎ ይናገራል። መስማት የተለያየ አይነት መስማቶች አሉ። የሙሉ ልብ መስማት የሚባል ነገር አለ። በከፊል መስማት የሚባል ነገር አለ። ሰምቶ ማፍሰስ የሚባል መስማት አለ። በዚህኛው ሰምቶ በዚህኛው የሚያፈሱ ሰዎች አሉ እና ይሄኛው መስማት ግን ከሙሉ ልብ ከመሰጠት የሆነ ለመጠቀም የሚደረግ መስማት ነው እና ጌታ ኢየሱስ ክርስቶስ እንደዚህ አይነቱን መስማት እንደዚህ ብሎ ተናግሮበታል። የሚሰማ ጆሮ ያለው ይስማ አንድ ትምህርት ያስተምርና የሚሰማ ጆሮ ያለው ይሄንን ነገር ይስማ እያለ ይናገር ነበር እና ለመስማት መፍጠን አለብን ለምን ቅድም ተናግር ያለው የከበረ ደረጃ ላይ ያለን ሰዎች ስለሆንን የደህንነት እውነትና የደህንነት ጥበብ የገባን ሰዎች ስለሆንን ለመስማት የፈጠንን መሆን አለብን ሁለተኛው ግን ለመናገር የዘገየ ነው የሚለው ይሄ በጣም ለሰዎች ከባድ ነው። ቅድም ጠቆም አድርጋለሁ። ሰው ሁሉ ከመናገር መቆጠብ ያስፈልገዋል ነው የሚለው ያዕቆብ። ምክንያቱም እኛ እንዳላመኑ ሰዎች እንደፈለገን መናገር አንችልም። ገምተን መናገር አንችልም። ለመናገር የዘገየ ይሁን። ሰው አስቦ ነው ሰው መናገር ያለበት። ረጋ ብሎ ነው ሰው መናገር ያለበት። አስተውሎ ነው ሰው መናገር ያለበት። እነዚህን የማስተዋል ረጋ ብሎ የመናገር ባህሪን ለመያዝ ምን ያስፈልገዋል? ሰው የባህሪ ለውጥ ያስፈልገዋል። የባህሪው ለውጥ ደግሞ የሚመጣው ከማን ነው? ከሰማይ በሚመጣው ስጦታ ነው። አንዳንድ ሰዎች በማንኛውም ነገር ላይ ሲናገሩና አስተያየት ሲሰጡ ታያቸዋላችሁ። በጣም ይገርመኛል እኔ በማንኛውም ነገር ላይ አንዳንድ ጊዜ እንደ ሕግ አዋቂ እንደ ሕግ አውጪ ሆኖ ስለ ሕግ ሲናገሩ ትሰማችኋላችሁ። ሕግ እኮ በጣም የጠለቀ ነገር ነው። ስለ ሕግ እኔ ምንም መናገር አልችልም፤ ምክንያቱም ስለ ሕግ አልተማርኩም። አንዳንድ ሰዎች ስለ ሳይኮሎጂ ሳይማሩ ማአት ነገር ሲናገሩ ታያቸዋላችሁ። አንድ ጊዜ አንድ ባህር ዳር እያለው እንዲድን የምንፈልገው ሰው ነበር። ጥሩ ጥሩ ባለስልጣን ነው እና ሚስቱ አማኝ ናት። በጣም ጀንትል አማኝ ናት እና ሰውየው ጎጃሜ ነው አያምንም። እና አንዳንድ ጊዜ ኮንፍራንስ ይዛው ትሄዳለች። ያው ሚስቱን ታዞ ይሄዳል። እና አንድ ኮንፍራንስ ላይ የወሎ ውስጥ ነው የተጋበዘው፣ ሰባኪ ስለ ኤሌክትሪክ ማውራት ጀመረ። ሰውየው ይሄኛው የሚሰማው ሰውዬ ስለ ኤሌክትሪክ ያውቃል። ሰባኪው ግን ስለ ኤሌክትሪክ ያውቃል ምንም በቃ በፍጹም ከኤሌክትሪክ ጋር የማይዛመን ነገር ተናገረ። እና እዛው ለሚስቱ አይ አበላሸው አላት። አበላሸው እውነት ነው አበላሸው። ምክንያቱም የማያቀውን ነገር ነው የተናገረው። ሰው ስለማያቀው ነገር መናገር የለበትም። አሁንም ኢትዮጵያ ውስጥ እኔ አንድ በጣም የታወቀ ሐዋርያ የሚባል ሐዋርያ ነኝ ብሎ ያለ ለነገሩ የሐሰት አስተማሪ እና እዚህ የሳይንስ ተማሪዎች አላችሁ እኔም ሳይንስ ትንሽ ተመራለሁ እና ምን አላቸው። እየሰማሁት ነው ያው አንዳንድ የሚናገረውን ነገር ለማየት ለሰዎች ለማስረዳት የሆነ ሰዎች ልከውልኝ የሰማው ነበር እና እየተንጎራደደ ነው የሚናገረው እና ታውቃላችሁ፣ አለ የዝንጀሮ ዲኤንኤ ነጠላ ነው፣ አለ የእኛ ዲኤንኤ ደግሞ ደብል ነው፣ አለ። አሁን እኔ በጣም ደነገጥኩና በጣም ያሳዝናል። አሁን እዚህ ውስጥ ሳይንቲስት እንዳለ ማሰብ የለበትም። ይሄ ሰው ቢያንስ ቢያንስ ባዮሎጂ የተማረ ሀይ ስኩል ውስጥ ስለ ዲኤንኤ እንዲሁ ትንሽ ኢንፎርሜሽን ያለው ሰው አለ ብሎ እንዴት አይገምትም? ሰው እዚህ ውስጥ ሁሉ ሰው መግባት እኮ የለበትም። ሰባኪ ከሆነ የእግዚአብሔርን ቃል መናገር ነው እና ለመናገር ሰዎች በጣም በጣም በጣም ጉጉዎች እና ሰፍሳፋዎች ከመሆናቸው የተነሳ የማያውቁትን ነገር በሙሉ ይናገራል። እኔ ለሰዎች የምመክረው ነገር በምንም አይነት መንገድ የትም ይሁን የት ስለማታውቁት ነገር በጭራሽ አትናገሩ። ስለማታውቁት ነገር ስለምታውቁት ነገር ብቻ መናገር ጥበብ ነው፣ ማስተዋል ነው፣ ማዋቅ ነው፣ ማወቅ ነው። ምክንያቱም ስለምንናገረው ነገር ከእኛ የበለጠ የሚያውቁ ሰዎች ሊኖሩ ይችላሉ ከአዳማጮቻችን ውስጥ። ስለዚህ ለአገልጋዮች ሁልጊዜ ይህንንም ተናግር ያውቃሉ። ለልጆቼም ተናግር ያውቃሉ። ስለማታውቁት ነገር በጭራሽ አትናገሩ። የምታውቁት ካልሆነ አንድን ነገር መናገር የለባቸውም። አሁን ያዕቆብ የሚናገረው ስለዚህም ነው። ሰው ሁሉ ለመስማት የፈጠነ ግን ለመናገር ምን ይሁን የዘገየ ይሁን ቀስ በላ ትናገር። እንዳውም መጽሐፈ መክብብ ምዕራፍ አምስት ቁጥር አንድ ላይ ወደ እግዚአብሔር ቤት ስትገባ እግርህን ጠብቅ ይልና በእግዚአብሔር ፊት ሆነህ፣ መቼም በእግዚአብሔር ፊት የማንሆንበት ጊዜ የለም። እግዚአብሔር ቤት ብቻ ስንገባ አይደለም እግዚአብሔር ፊት የምንሆነው። ቃልህ ጥቂት ትሁን ይላል። ቃልህ ጥቂት ትሁን። እና ስለ ንግግራችን በጣም በጣም መጠንቀቅ አለብን። ይሄንን ነው የሚናገረው። ምክንያቱም እኛ የተለየን ሰዎች ነን፣ የከበርን ሰዎች ነን፣ ደህንነት የሚባለውን ያገኘን ሰዎች ነን። ሶስተኛው በጣም ሌላም አስቸጋሪ ነገር ነው። ብዙ ሰዎች ቻሌንጅ የሚደረጉበት ነው። ምንድነው ያለው? ለቁጣም ደግሞ የዘገየ ለመናገር የዘገየ ለመቆጣትም የዘገየ ይሁን ብሎ ነው የሚናገረው። ብዙ ሰዎች ቶሎ ቁጡ ናቸው። ማንኛውም ነገር የሚያስቆጣቸው ነገር አለ ሁሉ ነገር የሚያስቆጣቸው ሰዎች አሉ ሁሉ ነገር ጸጉር ያስቆጣቸዋል ሳህን ያስቆጣቸዋል ሁሉ ነገር የሚያስቆጣቸው ሰዎች አሉ እንደው እዚህ ውስጥ ብዙ መግባት የለብኝም እና የእግዚአብሔር ቃል የሚለው ለመቆጣት አትቸኩሉ ዘግዩ ረጋበሉ ከመቆጣታችሁ በፊት ነገሮችን መርምሩ ምክንያቱም እናንተ ትልቅ ናችሁ፣ የከበራችሁ ናችሁ፣ ሰማያዊ መንግሥት ውስጥ የምትገቡ ናችሁ። እንደፈቀዳችሁ የምትናገሩ ሰዎች አይደላችሁም። እንዳውም ይሄኛውን ሲናገር በእርግጥ ዝም ብለው ከመሬት እየተነሱ በሆነም ባልሆነም ነገር የሚቆጡ ሰዎች የስነ ልቡና ችግር ያለባቸው ሰዎች ናቸው ወይም የሆነ የዝቅተኝነት ወይም የከፍተኝነት መንፈስ ያለባቸው ሰዎች ናቸው። ዝም ብሎ የሚቆጡ ሰዎች ችግር ያለባቸው ሰዎች ናቸው። ስለዚህ እናንተ ችግር የለባችሁም፣ አማኞች ናችሁ እና መቆጣት የለባችሁም። ፊኒሽድ። ለቁጣ ዘግዩ። የሚያስቆጣ ነገር ሊኖር ይችላል ግን አይታችሁ መዝናችሁ መዝናችሁ። በነገራችን ላይ ቁጣ የሚለውን ቃል መጽሐፍ ቅዱስ በግሪክ ሁለት ቃሎች አሉት። አንደኛው ቁጣ የሚለው ቃል እንደ ይሄ ግንድ ሲቃጠል ግንድ ይሄ ትልቅ የዛፍ ግንድ ሲቃጠል ታቃጥሉትና አመድ ዙሪያውን እየለበሰ ውስጡ ፍም ይሆናል። የዛ አይነት ቁጣ አለ፣ የሚግል የማይበርድ ቁጣ አለ። እንደዛ አይነቱ ሙሉ በሙሉ መጽሐፍ ቅዱስ ላይ ተወግዟል። ይሄ ዚህ ጋር ያለውም ቁጣ እንደዛ አይነት ነው። ግን ሁለተኛው አይነት ቁጣ ገለባ ወይም ወረቀት አሁን በክብሪት እዚህ ጋር ጭር አድርጌ ባቃጥለው ምንድን ነው የሚሆነው? ከአንድ ደቂቃ እንኳን አይቆይም። ቢል ብሎ ምን ይለው አመድ ነው የሚሆኑ። ልክ እንደዚህ አይነት ቁጣ መቆጣት ይቻላል። ቂም የሌለው ቁጣ፣ እያደር የማይመረቅዝ ቁጣ፣ ወደ ጥል እና ወደ ጥላቻ የማይወስድ ቁጣ። ከዚህ የተነሳ ያኛውን ቁጣ ጌታ ኢየሱስ ክርስቶስ ሐዋርያውን ቅዱስ ጳውሎስ ተቆጡ፣ ነገር ግን በቁጣችሁ ላይ ምን አያድርግ አንድ ቀን አይለፍ። ተቆጡ እና ፀሐይ ከመግባቱ በፊት ቁጣችሁ መብረድ አለበት። እርቅ ሰላም እና ነገሮችን ትታችሁ መሄድ አለባችሁ። ግን ቁጣ ጥቅም አለው ወይ? ያዕቆብ በጣም አስደናቂ ነው። ሲናገር ምን ብሏል? ቁጣ ምንም ጥቅም እንደሌለው ሲናገር ምን አለ? የሰው ቁጣ ለቁጣም የዘገየ ይሁን ሰው ሁሉ ብሎ ማንም ማንም የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና ቁጣ ጥቅም የለውም በእግዚአብሔር ቤትና በእግዚአብሔር መንግስት ውስጥ ዋጋ የለውም የእግዚአብሔርን ጽድቅ አይሰራም ሰዎችን አያንጽም አይገነባም በሰዎች ውስጥ ምሬትንና እንዳውም በቀልን የሚያነሳሳ ነገር ስለሆነ ነው። እናንተ ከፍ ያለ ደረጃ ላይ ያላችሁ ሰዎች ለመስማት የፈጠናችሁ ለመናገር የዘገያችሁ ለቁጣ የዘገያችሁ መሆን አለባቸው። ምክንያቱም ቁጣ ላይ ስትረስ አድርጎ ቁጣ የእግዚአብሔርን ጽድቅ አይሰራም፣ ጥቅም የለውም። እነዚህን ነገሮች ማወቅ በጣም ጥሩ ነው። ወደ መጨረሻው ወደ ማንደርደሪያ የሚወስደኝ የመጨረሻው ሀሳቤ ተጨማሪ ማሳሰቢያዎች ያዕቆብ መስጠቱን በመጥቀስ ነው። ምን አለ? ቁጥር ሃያ አንድ ላይ ስለዚህ እርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ ብሎ ተናገረ እና የዚህ የዚህ ሀሳብ ማጠቃለያ ሀሳብ ነው። በቁጥር 21 ላይ ሁለት ነገሮች ናቸው የተጠቀሱት። አንደኛው አማኞች በሙሉ ወጣቶችም እንሆን ትልልቅ ሰዎች ሴቶች እንሆን ወንድ አገልጋይ ይሁን ምዕመን ሁላችንም ማስወገድ ያለብን ነገር አለ፣ ማድረግ ያለብን ነገር አለ። ማስወገድ ያለብን ነገር የክፋት እርኩሰትንና የክፋትን ትርፍ። ይሄ የክፋትን ትርፍ የሚለው በአግባቡ አልተተረጎመም። የክፋትን ብዛት ነው የሚለው የግሪኩ። ብዙ ክፋትን እና ደግሞ እርኩሰትን ማስወገድ አለባቸው እና ሀና አለ ብየዋለው። የመጀመሪያው እርኩሰትን ማስወገድ ነው። የኃጢአት ልምምድ እግዚአብሔርን ደስ የማያሰኝ ኑሮ እና እግዚአብሔርን ደስ የማያሰኝ የህይወት ዘይቤ ለአማኞች ሪኮመንድድ አይደለም አይጠበቅም ከአማኞች። ስለዚህ ብዙዎች ሳያስቡት በርኩሰት ውስጥ ሲወድቁ ታይተዋል። እና እናንተ ግን እርኩሰትን ማስወገድ አለባችሁ። አንድ ሁለተኛ የክፋትን ብዛት መትረፍረፍ ማስወገድ አለባችሁ። ብዙ ክፋት በህይወታችሁ መኖር የለበትም። ክፋት አንድም ክፋት በህይወታችን መኖር የለበትም። የአንዳንድ ሰዎች ህይወት ክፋት የበዛበት ነው። ክፋት ብቻ እና ከክርስትና ክፋት አይጠበቅም። ሰዎች ክፉ ሊሆኑ ይችላሉ፣ ሰዎች የምናውቃቸው ሰዎች። ግን እኛ ክርስቲያኖች ክፉ መሆን የለብንም ምክንያቱም በጎ ስጦታን ተቀብለናል ከብርሃናት አባት የመጣ ፍጹም ስጦታ ተቀብለናል እና እኛ የተለየን መሆን አለብን። ክፉ ሲያደርጉብን በጎ ማድረግ አለብን። ሮሜ ምዕራፍ 12 ላይ ሐዋርያው ቅዱስ ጳውሎስ ሲያሳድዷችሁ ባርኩ፣ ክፉ ሲያደርጉባችሁ መርቁ፣ መርቁ እንጂ አትርገሙ ነው የሚለው። እንደዛ አድርጉ። እኛ የተለየን ሰዎች ነን እና ስለዚህ መንፈሳዊ ሕይወትን የሚያቀጭጩ ናቸው እነዚህ ርኩሰትና የክፋት ብዛት ሰዎችን እንደ ጠላት እንድንቆጥር የሚያደርጉ ናቸው። በብዙ መልኩ የማይሳካልን ሰዎች እንድንሆን የሚያደርጉ ናቸው። በተለይ በመንፈሳዊ አገልግሎትና ህይወታችን፣ እግዚአብሔር ክፋትንና ርኩሰትን ከሚያደርጉ ሰዎች ጋር ህብረት የለውም። ይሄንን አስወግዱ። አንድ ሁለተኛ ማድረግ ያለባችሁ ነገር ይሄንን ተናግሬ ይጨርሳለሁ። ማድረግ ያለብንን ነገር ሲናገር ያዕቆብ ምንድን ነው ያለው? ስለዚህ እርኩሰትን ሁሉ የክፋትንም ብዛት አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ ይላል። አንድ በጣም የሚገርም ነገር ተደርጎላችኋል። ነፍሳችሁን ማዳን የሚችል መንግሥተ ሰማይ የሚያስገባችሁ ከእግዚአብሔር ጋር ያስታረቃችሁ የእግዚአብሔር ቃል አላችሁ ይሄ ነፍሳችሁን ማዳን የሚችል ነው። ቅድምም ጠቃቅሻለሁ ይህንን የእግዚአብሔርን ቃል በጣም አስደናቂ ነገር ነው። እግዚአብሔር የወለደን አስቦ በእውነት ቃል ነው። ያንን ቃል ነው አሁንም እዚህ ጋ እየጠቀሰ ያለው እና የጌታ ቃል የመንፈስ ቅዱስ መጠቀሚያ ነው። የጌታ ቃል የሰው ቃል አይደለም፣ የጌታ ቃል ነው። የምናነበው የጌታ ቃል ነው፣ የምንሰማው የጌታ ቃል ነው እና ይሄ የጌታ ቃል ይልና እናንተ ውስጥ አንድ ነገር ሆኗል። ይሄ ጌታ ቃል በውስጣችሁ ምን ሆኗል? ተተክሏል ብሎ ይናገራል። ልክ አንድ ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ ሲቀበል የእግዚአብሔር ቃል በውስጡ ይተከላል። የግሪኩ የሚለው ኢንግራፍትድ ሆኗል ነው የሚለው ማለት። እዚህ ጋር አንድ መጥፎ ዛፍ ግራፍቲንግ ምናምን ተምራችሁ እንደሆነ ድሮ፣ እዚህ ጋር አንድ ወይራ ወይም ደግሞ አንድ ሌላ ዛፍ ካለ ግማሽ አካሉን ቆርጠው ሌላ ዛፍ ያጣብቁበታል። ልክ እንደዛ ነው የሆነው። መጥፎ ባህሪ፣ መጥፎ ህይወት ነበረን። የእግዚአብሔር ቃል ውስጣችን መጥቶ ተተክሏል። እና ይሄ የተተከለው ነፍሳችንን ማዳን የሚችል ቃል ነው። እና ይሄንን ቃል ምን አድርጉ ነው የሚለው በየዋህነት ተቀበሉት ነው የሚለው። ይሄ ቃል በውስጣችሁ የተተከለው ቃል በየዋህነት ተቀበሉት የሚለው እንዲያድግ፣ እንዲሰራ፣ እንዲፋፋ ደግሞም ፍሬ እንዲያፈራ ፍቀዱለት ማለት ነው። ሀሳቤ እየገባችሁ ነው ብዬ አስባለሁ። ይሄ ቃል በውስጣችሁ ይስራ፣ ይቅረጻችሁ፣ ያስተካክላችሁ የሕይወት አመለካከታችሁን ይለውጠው። ለዚህ ልባችሁንና ሕይወታችሁን ስጡ ነው ይሄንን በየዋህነት ተቀበሉት የሚለው። ቅድም መዝሙር 19ን እንደ መግቢያ አንብቤላችሁ ነበር። እዛ መዝሙር 19 ላይ የዘማሪው ስለ እግዚአብሔር ቃል ሲናገር ይህንን የእግዚአብሔርን ቃል ነው የእግዚአብሔር ህግ ቃሉ ነው፣ ፍጹም ነው፣ ነፍስን ይመልሳት። ብትቀበሉት ነፍሳችሁም መቶ መቶ ወደ ጥሩ አቅጣጫ ያመጣል። የእግዚአብሔር ምስክር የታመነ ነው፣ ህፃናትን ጠቢብ ያደርጋል። የእግዚአብሔር ስርዓት አሁንም ቃሉ ነው፣ ቅን ነው፣ ልብን ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ መንፈሳዊ ዓይንን ያበራል፣ ክፉን ከደጎ እንድንለይ ያደርጋል። የእግዚአብሔር ፍርሃት አሁንም ቃሉ ነው፣ ንጹህ ነው፣ ለዘላለም ይኖራል። እና ዳዊት መጣ መጣ እነዚህን ሁሉ ተናገረና ከወርቅና ከክቡር እንቁ ይልቅ ይወደዳል። በጣም በጣም ጥልቅና አስደናቂ ቫሊዩ አለው። ውድ ነው የማቃል የእግዚአብሔር ቃል እዚህ ለመስማት የምትሰሙት ቃል ይሄ ውድ የሆነ ቃል ነው። ክቡር ቃል ነው። እግዚአብሔር ይመስገን። ይሄ ቃል በውስጣችሁ እንዲያድግ እንዲሰራ በየዋህነት የእግዚአብሔር ቃል እንደሆነ በማመን ፍቀዱለት፣ ይቅረጻችሁ፣ ይስራችሁ፣ ከእግዚአብሔር ጋር መንገዳችሁን ያስተካክልላችሁ። ይሄ ነው የሚጠቅማችሁ ብሎ ያዕቆብ ሲናገር ነው የምናየው። በእርግጥ ለጌታ ቃል ታዲያ ጊዜና ቦታ መስጠት አለብን። በየቀኑ ማንበብ አለብን። ከውስጣችን ተነሳስተን እና የምናነበው ቃል እንዲገባን መጸለይ አለብን። ያልገባንን ደግሞ ያሁን ያለው መጠየቅ አለብን ማለት ነው። እግዚአብሔር ስለ ቃሉ የተመሰገነ ይሁን።